ትንቢተ ናሆም ምዕራፍ ሦስት ለደም ከተማ ወዮላት። በሁለንተናዋ ሐሰትና ቅሚያ ሞልቶባታል፣ ንጥቂያ ከእርሷ አያልቅም። የአለንጋ ድምፅ፣ የመንኰራኵርም ድምፅ፣ የፈረሶችም ኮቴ፣ የፈጣን ሰረገላም ጩኸት ተሰምተዋል። ፈረሰኛው ይጋልባል፣ ሰይፍም ይንቦገቦጋል፣ ጦርም ይብለጨለጫል፣ የተገደሉትም ይበዛሉ በድኖችም በክምር ይከመራሉ፣ ሬሳቸውም አይቈጠርም፣ በሬሳቸውም ይሰናክላሉ። ስለ ተዋበችው ጋለሞታ ግልሙትና ብዛት ይህ ሆነዋል። እርሷም እርሷም በመተትዋ እጅግ በለጠች። አሕዛብንም በግልሙትናዋ ወገኖችንም በመተትዋ ሸጠች። እነሆ በአንቺ ላይ ነኝ ይላል የሠራዊት ጌታ እግዚአብሔር። ልብስሽን በፊትሽ ይገልጣለሁ ኀፍረተ ሥጋሽንም ለአሕዛብ ነውርሽንም ለመንግሥታት አሳያለሁ። ርኵሰትንም በላይሽ እጥላለሁ እንቅሽም አለሁ መላገጫም አደርግሻለሁ። የሚያይሽም ሁሉ ከአንቺ ሸሽቶ ነነዌ ባድማ ሆናለች። የሚያለቅስላትስ ማን ነው? የሚያጽናናትንስ ከወዴት እፈልጋለሁ? ይላል አንቺ በመስኖች መካከል ከተቀመጠችው ውሃም በዙሪያዋ ከነበረባት ምሽግዋም ባሕር ከነበረ ቅጥሯም በባሕር ውስጥ ከነበረ ከኖእ አሞን ትበልጫለሽን? ኢትዮጵያና ግብጽ የማይቈጠር ኀይሏ ነበሩ፣ ፉጥና ልብያ ረዳቶቿ ነበሩ። እርሷ ግን ተማርካ ፈለሰች፣ ሕፃናቶቿ በመንገድ ሁሉ ራስ ላይ ተፈጠፈጡ። በከበርቴዎቿም ላይ ዕጣ ተጣጣሉ፣ ታላላቆቿም ሁሉ በሰንሰለት ታሰሩ። አንቺም ትሰክሪአለሽ፣ ወራዳም ትሆኛለሽ። አንቺ ደግሞ ከጠላት የተነሣ መጠጊያን ትፈልጊአለሽ። አምባሽ ሁሉ የመጀመሪያውን የበለስ ፍሬ እንደ ያዙ እንደ በለስ ዛፎች ነው፤ ቢወዛወዝ በሚበላው አፍ ውስጥ ይወድቃል። እነሆ በመካከልሽ ያሉ ሕዝብሽ ሴቶች ናቸው። የአገርሽ በሮች ለጠላቶችሽ ፈጽሞ ተከፍተዋል፤ እሳትም መወርወሪያዎችህን በልቶአል። ከበው ያስጨንቁሻልና፣ ውሃን ቅጂ፣ አምባሽን አጠንክሪ፣ ወደ ጭቃ ገብተሽ እርገጪ፣ የጡብን መሠሪያ ያዢ። በዚያ እሳት ይበላሻል፣ ሰይፍ ያጠፋሻል፣ እንደ ደጐቢያ ይበላሻል። እንደ ደጐቢያ ብዢ፣ እንደ አንበጣም በጣም ተባዢ። ነጋዴዎችሽን ከሰማይ ከዋክብት ይልቅ አበዛሽ። ደጐቢያ ተዘረጋ በረረም በአንቺ ዘንድ ዘውድ የጫኑት እንደ አንበጣ አለቆችሽም እንደሚንቀሳቀስ ኩብኩባዎች ናቸው። በብርድ ቀን በቅጥር ውስጥ ይቀመጣሉ ፀሐይም በወጣች ጊዜ ያኮበኩባሉ። ስፍራቸው በየት እንደሆነ አይታወቅም። የአሦር ንጉሥ ሆይ እረኞችህ አንቀላፍተዋል መኳንንቶችህም አርፈዋል። ሕዝብህም በተራሮች ላይ ተበትኖአል የሚሰበስበውም የለም። ስብራትህ አይፈወስም ቍስልህም ክፉ ነው ወሬህንም የሚሰሙ ሁሉ እጃቸውን በአንተ ላይ ያጨበጭባሉ ክፋትህ ሁልጊዜ ያላለፈችበት ሰው ማን ነውና